የኦጋዴን ብሔራዊ ነጻ አውጪ ግንባር በካሉብ አካባቢ ሰሞኑን በርካታ ጥቃቶች ፈጽሜ ብዙ ጉዳት አደረስኩ ይላል። የኢትዮጵያ መንግስት ግን የኦጋዴን ነጻ አውጪ ግንባር ብሎ ራሱን የሚጠራው ድርጅት ህልውናው ያከተመ ነው፣ የተፈጸመ ጥቃትም የደረሰ ጉዳትም የለም ብሏል። ዝርዝሩን ሰሎሞን አባተ ይዞታል። የኦጋዴን ነጻ አውጪ ግንባር ትናንት ባወጣው መግለጫ የኢትዮጵያ መንግስት ኦጋዴን ውስጥ እያካሄደ ያለው ስራ ከህዝቡ ፈቃድ ውጪ በመሆኑ እንደሚቃወመው አመልክቷል። ሰሞኑንም ጥቃት መሰንዘሩንና ጉዳት ማድረሱንም አስታውቋል። ዝርዝር አውጥቷል። ይህንን የግንባሩን መግለጫ አስመልክቶ ማብራሪያ እንዲሰጡን ለውጭ ግንኙነትና ለግንባሩ ማዕከላዊ ኮሚቴዎች አባል አቶ ሐሰን አብዱላሂ ደውዬ ነበር። የሚከተለውን ብለዋል። እንደ አውሮፓውያን አቆጣጠር ከኦክቶበር አንድ እስከ አስር ድረስ በአካባቢ ብዙ ውጊያዎች ተካሂደዋል። ከስድስት በላይ የሆኑ የኡራል መኪናዎችን ተቃጥሏል። ብዙ የወያኔና በአካባቢው የሚገኙ ልዩ ፖሊሶች የሚባሉም ተገለዋል። የመገናኛ መሳሪያዎችም ተማርኳል። የተለያዩ ቁሳቁሶችንም ማርከናል እና የቻይና ነዳጅ ኩባንያዎችን አካባቢው የጦር ቀጠና ስለሆነ እንዳይገቡ ነዳጅ ለማውጣት በህዝብ ስላልተፈቀደ፣ በአካባቢው የፖለቲካ ችግር ስላለ ይህንን ችግር ካልተፈታ እኛ የወደንን ሀብት ወይም ነዳጅ የተፈጥሮ ሀብት ለማውጣት የማን መሆናችን ነው የገለጽነው። የኢትዮጵያ መንግስት ግን ይህንን የግንባሩን አባባል ሙሉ በሙሉ ውድቅ አድርጓል፣ ግንባሩም የለም ብሏል። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታን አቶ እውነቱ ብላታን ማምሻውን በስልክ አግኝቼ አነጋግሬ ያለሁ፣ አንደኛ የኦጋዴን ነጻ አውጪ ግንባር የሚባል ህልውና ያለው ድርጅት የለም። በኦጋዴን ነጻ አውጪ ግንባር ስም የሚንቀሳቀሱ የተወሰኑ ግለሰቦች የኤርትራ መንግስት ተላላኪ የሆኑ ይሄ ድርጅት ህልውና እንዳለው ለማስመሰል በየጊዜው የሚያደርጓት ጥረት ካልሆነች በቀር ይህም ጥረት በሚዲያ እና በተመሳሳይ ኛ ብዙሀን አለን ማለት የሚያደርጉት ጥረት ካልሆነ በቀር ህልውና ኖሮት ኢትዮጵያ መከላከያ ኃይል ሊገዳደር የሚችል ልማችን ላይ አደጋ ሊሆን የሚችል ነገር ማድረግ የሚችል አቅም ያለው አይደለም። ድርጅት ጦር ይዞ መዞ ሊፋለም የሚችል ይሄ ድርጅት ህልውና ካከተመ ሰነባብቷል፣ በጣም ቆይቷል። እዚህ ሰጠ የሚባለው መግለጫ ተራ ሰዎች ፕሮፓጋንዳ ነው። ለመሆኑ አቶ እውነቱ በዚህ ከመስከረም ሀያ አንድ እስከ መስከረም ሰላሳ ባለው ጊዜ ውስጥ በኦጋዴን ነጻ አውጪ ጦርም ይሁን በሌላ በማንም አካል በካሉብ አካባቢ የደረሰ ጥቃት፣ ጉዳት ወይም ምንም አይነት የተጣለ አደጋ የለም። ምንም አይነት አደጋ የተዛለ ምንም ነገር የለም። የነዳጅ የኢትዮጵያ መንግስት ከነዳጅ ቆፋሪ ድርጅቶች ጋር ወይም ካምፓኒዎች ጋር የሚያደርገው ውል ስምምነት በስምምነቱ እና በውሉ መሰረት እንደቀጠል ነው። የተቋረጠ ለደቂቃ ለአፍታ የተቋረጠ ምንም አይነት የነዳጅ ፍለጋ ፕሮግራም የለም። ይህንን ጥቃት ፈጸምኩ ብሎ የሚለው አካል ሁና የለውም በራሱ ለዚህ የኢትዮጵያ መንግስት አቋም የኦብነጉ ቃል አቀባይ አቶ ሐሰን አብዱላሂ ምላሽ አላቸው። ይህ እንኳን የተለመደው የወያዳዊ ፕሮፓጋንዳ ነው። የዓለምን ሕብረተሰብና የቻይና ኩባንያዎችን ለማሳሳት ሆን ብሎ የሚደረግ ሴራ ነው እንጂ ጦርነት ከሌለ በአካባቢው ለምን ገለልተኛ ጋዜጠኞችን አይፈቅድላቸውም? ይህ እንኳን በጣም ሪካሽ የሆነ ፕሮፓጋንዳ ነው የሚመስለኝ እና ትክክል አይደለም። ይሄ የኢትዮጵያ መንግስት የሚለው የኦጋዴን ብሔራዊ ነጻ አውጪ ግንባር ነን የሚሉ ጥቂት በውጭ ያሉ የኤርትራ መንግስት ተላላኪ የሆኑ ሰዎች ናቸው ነው የሚለው እንጂ በአካል ኢትዮጵያ ውስጥ የሚገኝ ቡድን አይደለም ነው የሚለው እና ምንድን ነው እስኪ ያላችሁ ከኤርትራ መንግስት ጋር እናንተ እኛ ከኤርትራ መንግስት ጋር ከተለያዩ አገሮች ጋር ግንኙነት አለን። ግን ከኤርትራ መንግስት ጋር ልዩ የሆነ ግንኙነት የለንም። የወረን ሕዝብ የተጨቆነ ሕዝብ የተረገጠ ሕዝብ ነው እና ይህንን ሕዝብ ነጻነት ለመውጣት እኩልነት፣ ፍትህ እንዲያገኙ የራሳቸውን መብት በራሳቸው ለማስከበር ነው እኛ ጠመንጃችን ያነሳ ነው። እና ኤርትራ ቀርቶ የፈለገ ሀገር እኛን በሞራል ሆነ በተለያዩ የሚደግፈን ሁሉ ያው እንደ ወገናችን ሆኖ ነው የምንቆጥረው። ግን ከኤርትራ ጋር ምንም አይነት ልዩ የሆነ ግንኙነት የለንም። ይሄ እንኳን በጣም ግንቦት ሰሆን ከኤርትራ ጋር ይሰራል። አሻቢያ አይነትን አሸባብ ከኤርትራ ጋር ይሰራል። ይህ ሁሉ የዓለምን ህብረተሰብ ለማሳሳት እና እነሱ የወያኔ መንግስት በህዝቡ ላይ ተረር ሲያደረጉ ለማሸፋፈን ሆን ብለው የሚደረግ ሴራ ነው እንጂ እነሱ ራሳቸው መንግስት አይደሉም። መንግስት ሳይሆን የሽብርተኛ መንግስት ነው። በአገሪቱ ውስጥ ህግ የለም፣ ህገ መንግስቱም አይከበርም፣ የሰው ልጅ መብት የለውም። በየ አካባቢ ነው አሁን በህዝቡ የተገደሉ አካባቢያቸውን አራውጠው ከብቶቻቸውን ግጦሽ እንዳያገኙ ስንት ናቸው ተፈናቅለው ወደ ጎረቤት ሀገር የገቡ የተገደሉ የታሰሩ የጠፉ ይህ መንግስት ይባላል መንግስት አይደለም የኢትዮጵያ መንግስት ቃል አቀባይ አቶ እውነቱ ብላታ ደግሞ በክልሉ እየተከናወኑ ያሉ ስራዎች ሁሉ በህዝቡ እውቅናና ተሳትፎ የሚከናወኑ ናቸው ብለዋል። ኢትዮጵያ አሁን የምትከተለው ስርዓት ፌደራል ስርዓት ነው። ይህ ፌደራል ስርዓት ደግሞ ያዋቀሩት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው። ከኢትዮጵያ ብሔር ብሔረሰቦች ውስጥ አንዱ ደግሞ የሶማሌ ክልል ህዝብ ነው። የሶማሌ ክልል ህዝብ ዛሬ ማንነቱ ተከብሮ በማንነቱ በባህሉ፣ በታሪኩ የኮራ በአካባቢው ልማት ላይ የነቃ ተሳትፎ እያደረገ ነው። እሱ ማያውቀው እሱ ያልተሳተፈበት ልማት በዚህ ሀገር ላይ የሚካሄድ የለም። ስለዚህ የሶማሌ ህዝብ የልማቱም ተሳታፊ ነው። የልማቱም ተገናም ደግሞ የሶማሌ ህዝብ ተጠቃሚ ነው። እዚህ ከሶማሌ ህዝብ ጋር በልማት ጉዳይ ሊያጋጭ የሚችል ምንም ነገር የለም። ከህዝብ ፍላጎትና ጥቅም ውጭ የሚደረግ ምንም አይነት ልማት ስለሌለ ማዕከሉ ህዝብ እስከሆነ ድረስ ህዝቡ አምኖ እየተሳተፈበት ያለ የልማት እንቅስቃሴ ነው ያለው። ይሄ የነዳጅ ጉዳይ በእርግጥ አንድ ክልልን ብቻ አይደለም የሚጠቅመው፣ አጠቃላይ ሀገሪቱን ነው የሚጠቅመው። በአንድ የፖለቲ ስለዚህ ኢኮኖሚ ማህበረሰብ በመፍጠር ማዕቀፍ የሚሰራ ስራ ስለሆነ የሶማሌ ክልልም እንደ ሌሎች ኢትዮጵያ ብሄር ብሄረሰቦችና ህዝቦች ተጠቃሚ ነው የሚሆነው ከዚህ ልማት። አቶ እውነቱ ብላታንም አቶ ሀሰን አብዱላሂንም ለማብራሪያዎቻቸው አመሰግናለሁ። ኢትዮጵያ ውስጥ እየተካሄዱ ያሉ የነዳጅ ፍለጋ ስራዎችና እንቅስቃሴዎች ምን እንደሚመስሉም በሌላ ዝግጅት ዘገባ ይዘን ለመመለስ ጥረት እናደርጋለን። ለአሜሪካ ድምጽ ሶሎሞን አባተ ነኝ ዋሽንግተን።